the ዶናልድ ትራምፕ የህዝብ ድጋፍ ባስፈለጋቸው ጊዜ ሁሉ በቅርቡ ሉዊቪል ኬንተኪ እንዳደረጉት ወደ ምርጫ ዘመቻ ዐይነት አካሄዳቸው መመለሱን ይወዳሉ። ዶናልድ ትራምፕ እነኚህ ስር የሰደዱ ፍላጎቶች የተበላሸውን አሰራር እንዳለ ለማቆየት ማንኛውንም ነገር ከማድረግ አይመለሱም። ያም ሆኖ ግን ይሸነፋሉ። እኛ ደግሞ ነገ ከታላቁ የአሜሪካ ቅርስ ጎን ሆነን ስለምንታገል እናሸንፋለን። ፕሬዚደንት ትራምፕ የቀድሞውን ፕሬዚደንት ባራክ ኦባማን የጤና ጥበቃ ሕግ ለመሰረዝ እና በሌላ ለመተካት ያደረጉት ጥረት በራሳቸው የሪፐብሊካን ፓርቲው አባላት መከፋፈል ምክንያት ውድቅ ከተደረገባቸው በኋላ ለማንሰራራት እየሞከሩ ነው። በብሩኪንግስ ተቋም የፖለቲካ ተንታኙ ቢል ጋልስተን እንደሚሉት ሚስተር ትራምፕ ምንም እንኳ ሥራ ከጀመሩ ገና አጭር ጊዜ ቢሆንም የፖሊሲና ስትራቴጂ ማስተካከያ ጊዜያቸው አሁን ሳይሆን አይቀርም ይላሉ። ሄ ሀስ ሰፈርድ አ ስግንፊከንት ሰትባክ ከፍተኛ መሰናክል ነው የገጠማቸው። ይህም ፕሬዚደንትነታቸውን ወደ ኋላ መለስ ብለው ለማየት ምናልባትም ለመጠገን ዕድል የሚሰጣቸው ይመስለኛል። በእርግጥም ቀጥተኛውን አቅጣጫም ባይሆን የስትራቴጂና ታክቲክ ለውጥ ማድረግ ያስፈልጋል። ተቾች በተጨማሪ ሚስተር ትራምፕ ከዚህ የትዊተር አባዜያቸው ተላቀው ይበልጥ እንደ ፕሬዝደንት ሆነው ማየት ይፈልጋሉ። ከእነዚህ ተቾች መካከል አንዱ የቀድሞው የፍሎሪዳ አስተዳዳሪና ተቀናቃኛቸው ጄብ ቡሽ ናቸው። ህዝብ ወደሚያውቀውና ወደ ለመደው አይነት ፕሬዚዳንትነት ገና አልተቀየሩም። አንዱ ችግርም ይኸው ይመስለኛል። ትራምፕ የጤና ሕጉን ለመቀየርና በሌላ ለመተካት ያደረጉት ሙከራ በመክሸፉ ተቃዋሚ ዲሞክራቶች በጣም ተደስተዋል። በፕሬዝደንታዊ ምርጫ ዘመቻው ወቅት ዋና ተቀናቃኛቸው የነበሩት ሂለሪ ክሊንተን አንዷ ናቸው። ይሄ አደገኛ የሆነ ረቂቅ ሕግ ውድቅ በመሆኑ ሁሉም አሜሪካውያን ድል ተጎናጽፈዋል። የሪፐብሊካን ፓርቲው ስትራቴጂስት ጆን ፌሪ በበኩላቸው ሲናገሩ የጤና ማሻሻያ ሕጉ ውድቅ መሆን ትራምፕ በገዛ ፓርቲያቸው ውስጥ ያሉ ወግ አጥባቂ አባላትን የማግባባት ችሎታቸው ውሱን እንደሆነ የታየበት ነው ብለዋል። እንደሚመስለኝ ሥልጣናቸው እስከምን ደረጃ ሊያስኬዳቸው እንደሚችል ምረዳት አለባቸው። ያም ብቻ ሳይሆን የሌላቸው ሥልጣን ምን እንደሆነም ማወቅ ይገባቸዋል። ማለቴ ትራምፕ አምባገነን መሪ ወይም ንጉሥ አይደሉም። እርሳቸው ተነሱና ዝለሉ ባሉ ቁጥር የምክር ቤት መሪዎች በምን ያህል ከፍታ እንዝለል አይሉም። ለምንድን ነው የምንዘለው ሲሉ መጠየቅ አለባቸው። የከዚህ ቀደምቱ ፕሬዚደንቶች ፍራንክሊን ሮዝቨልት፣ ጆን ኬኔዲ፣ ሮናልድ ሬጋንና ባራክ ኦባማ ምንም እንኳ በመጨረሻው ስኬታማ ቢሆኑም ሲጀምሩ ሁሉ ነገር አልጋ በአልጋ ሆኖላቸው አልነበረም። ከባድ ሕጋዊ ውጣ ውረዶችን አልፈዋል። ከስህተቶቻቸው ከተማሩ አሁን ወቅቱ የዶናልድ ትራምፕ ነው ይላሉ የብሩኪንግስ ተቋሙ ዊልያም ጎልስቶን። ጥያቄው አዲስ የተመረጡ ፕሬዝዳንቶች ሁሉ ለሥራቸው የተሟላ ብቃት አላቸው ወይ የሚለው አይደለም፤ ምክንያቱም አብዛኞቹ አይደሉምና ጥያቄው ከቀደምት ስህተቶቻቸው ተምረው አቅጣጫ መቀየር ችለዋል ወይ የሚለው ነው። ፕሬዚደንት ዶናልድ ትራምፕ እንደ ቀደሟቸው ፕሬዚደንቶች ሁሉ አሁንም ገና ከእጩ ፕሬዚደንትነት ወደ ጠቅላይ አዛዥነት በሚደረገው የሽግግር ሂደት ላይ መሆናቸውን መገንዘብ ያሻል ሲሉም ተንታኞች ያስረዳሉ።